You're with SBS Radio. Find more great stories in your language at sbs.com.au. ወደ <laughs> ዝርዝር ዜናዎቹ ከማምራታችን በፊት ርዕሰ ዜናዎቹን እናስቀድማለን። ቱርክ ሶሪያ ውስጥ ለአምስት ቀናት የተኩስ አቁም ስምምነት ለማድረግ ተስማማች የፌዴራል መንግሥቱ አውስትራሊያውያን ሴቶችና ሕፃናትን ከስደተኛ ካምፖች ለማውጣት ከውሳኔ ላይ አልደረሰም የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የከባድ መሣሪያዎችና አውቶማቲክ መሣሪያዎች ተኩስ በሰሜናዊ ምሥራቅ ሶሪያ ከተማ ካስተጋባ 24 ሰዓታትን ሳያስቆጥር ቱርክ ወታደራዊ ዘመቻዋን ለአምስት ቀናት ለመግታት ስምምነቷን ገልጣለች። የተኩስ አቁም ስምምነቱ ላይ ደረሰው በቱርኩ ፕሬዚደንት ሬሴፕ ጣይብ ኤርዶጋንና የዩናይትድ ስቴትስ ምክትል ፕሬዚዳንት ማይክ ፔንስ ለአራት ሰዓታት ከተነጋገሩ በኋላ ነው። በስምምነቱ መሠረት የቱርክ አዋሳኝ ከሆነው የሶሪያ ግዛት በስፋት ለቀው ለመውጣት ግድ ይሰኛሉ። ይሁንና የመትረየሶችና የከባድ መሣሪያዎች ተኩስ በቱርክ በኩል ሲላን ፒናር እንዲሁም በሶርያ ወገን ራስ አልዒን ተደምጧል። ከባድ መሣሪያዎቹ ምን ያህል ጉዳት እንዳደረሱ በይፋ አልታወቀም። ይህ በእንዲህ እንዳለም የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የሰሜን ሶሪያን የተኩስ ማቆም ስምምነት አስመልክቶ የቱርኩን ፕሬዚደንት ኤርዶጋንን በውዳሴ ሲያነሱ፣ ፕሬዚደንት ኤርዶጋን ታላቅ ሰው ነበሩ። አገራቸው ላይ የጣልነው ማዕቀብና ታሪፎችን እናነሳላቸዋለን። በጣም አስከፊውን ነው የጣልንባቸው። ማለቴ ምጣኔ ሀብታቸው ከድቀት ይጠርፋል ብዬ አላስብም። ይሁንና ያ ምንም አይደለም። አሁን ፕሬዚደንት ኤርዶጋን የተከበሩ ሰው ናቸው፣ ገብቷቸዋል። ይሁንና ያለ ጫና የተቀላቀለበት ፍቅር አልሆነም። ጫና የተቀላቀለበት ፍቅር ታውቆ የለም። ያለ ጫና የታከለበት ፍቅር ከዚህ ስምምነት ላይ አይደርሱም ነበር ብለዋል። በሌላም በኩል የሶሪያ የተኩስ አቆም ስምምነትን ተከትሎ አውስትራሊያውያን ሴቶችና ሕፃናትን ከስደተኛ ካምፖች ለማውጣት ሁኔታው ጦርም ሆነ ዲፕሎማቶችን ለመላክ አደገኛ መሆኑን የአገር ውስጥ ጉዳዮች ሚኒስትር ፒተር ዳተን ሲናገሩ፣ ሁኔታውን እንመለከታለን። ይሁንና በአሁኑ ወቅት በአካባቢው ላይ ምን እየተካሄደ እንዳለ እናውቃለን ብለን ማለት አንችልም የሁኔታውን አደገኝነት ምን እንዳይመስል ለማወቅ ሰዎችም ሆነ ችሎታው የለንም በማለት ለጊዜው ጦርም ሆነ ዲፕሎማቶችን ወደ አካባቢው ለመላክ ከውሳኔ ላይ ለመድረስ እንደሚቸገሩ ገልጧል። ይሁንና የሕፃናት አድን ግብረ ሰናይ ድርጅት የኩርዲሽ ባለሥልጣናት ከአውስትሬልያ መንግሥት ጥያቄ ከቀረበላቸው ሴቶቹንና ሕፃናቱን ከሶሪያ ስደተኞች ካምፕ ድንበር አካባቢ ወዳሉ ከተሞች ለማምጣት እንደሚችሉ ምክረ ሐሳብ የተለገሰው መሆኑን ገልጧል ዜናዎቹን ከማጠቃላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን ቱርክ ሶሪያ ውስጥ ለአምስት ቀናት የተኩስ አቁም ስምምነት ለማድረግ ተስማማች የፌዴራል መንግሥቱ አውስትራሊያውያን ሴቶችና ሕፃናትን ከስደተኛ ካምፖች ለማውጣት ከውሳኔ ላይ አልደረሰም የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ Tell us what you think. Like us on Facebook or follow us on Twitter.